ስምና ዝና ክብርና ስልጣን ከፍተኛ ቦታም ባለምና በአገራቸው ውስጥ ትልቅ ስፍራ የያዙ የታወቁ ፖለቲከኞች ስም ብዙ ገጾችና ማስረጃዎችም የያዘው ሰነድ ውስጥ ይገኝበታል። የሳዑዲው ንጉሥ ሳላማን ኢብን አብድል አል አዚዝ አንደኛው ናቸው። የዩክሬኑ ፕሬዚዳንት ፔትሮ ፖሮሼንኮ፣ የጆርጂያው ጠቅላይ ሚኒስትር፣ የአይስላንዱ ዚግሙንድ ዳቮ ጉን ሉግሶን የእነዚህ ሁሉ ስም አብሮም ተጠቅሰዋል። በጠቅላላው ከፓናማ ሾልኮ የወጣው ሰነድ የ215,000 ሰዎችና የኩባንያ አድራሻዎችን እንደያዘ ሱዶች ሳይቱንግ የተባለው የጀርመኑ ዕለታዊ ጋዜጣ ትናንት ይፋ ባደረገው ዜና ወጥተዋል። ይህ የሚያሳየን ራሱን የቻለ የድብቅ ዓለም ቀስ እያለ እየተጠናከረ መጥቶ ለትላልቅና ጠንካራ ለሚባሉ የዓለም መሪዎች የፈልጉትን አሸሽተው ደብቀው የሚንቀሳቀሱበት መድረክ መፍጠራቸውንም ያሳየናል። በዝርዝር በቀረበው ሰነድም ላይ በጠቅላላው ከአንድ መቶ አርባ በላይ የሚሆኑ የዓለም ፖለቲከኞችና የትላልቅ ባለሥልጣኖችም ስም እንደዚሁ ተያይዞ አብሮ ቀርቦ አንባቢውና ሁኔታውን እንዲከታተለው ተደርገዋል። ከእነሱም ጋር እንደዚሁ ስምና ዝና ያላቸው የታወቁ ስፖርተኞች፣ ከዛም አልፎ የጸፋርስ ነጋዴዎች፣ በሕገ ወጥ መንገድ የከበሩ ወንበዴዎችም ጋዜጣው እንደሚለው ስምም አብረው ተያይዞ ይፋ እንዲወጣ ተደርገዋል። ጋዜጠኛው ጆርጅ ማስኮሎ ገንዘብ በሌላ አገር ባንክ ማስቀመጥ ወንጀል አይደለም። ነገር ግን በድብቅ ገንዘብ አሸሽተው ሌላ ባንክ የሚያስቀምጡ ሰዎች ብዙ የሚደብቁት ነገር አለ ማለት ነው። ወደ 215000 የሚደርሱ የኩባንያ ሽፋን ስሞችን መርምረን የደረስንበትም ውጤት ይህንኑ የሚያረጋግጡ ናቸው። የሌሎቹ የታወቁ ሰዎች ስምም አብሮ ተያይዞ ተጠቅሰዋል። የሩሲያው ቭላዲሚር ፑቲን፣ የሶሪያው ባሻር አልአሳድ፣ የእነሱም ስም ከቅርብ አማካሪዎቻቸውና ከጓደኞቻቸው ጋር አብረው እዚህ ታትመው በወጡት ዕለታዊ ጋዜጣዎች ላይ ተነስቷል። ከኤስያ የፓኪስታንና የደቡብ ኮሪያ እንዲሁም የቻይና መሪዎች ስም አብሮ ሲጠቀስ ከአፍሪካ ሩዋንዳና ሱዳን፣ ኮንጎና ሞሮኮ፣ የግብፅና የደቡብ አፍሪካ፣ የዚምባብዌና የሞዛምቢክ ስምም አንዳንዶቹን ብቻ ለመጥቀስ አብሮ አምዱ ላይ ሰፍረዋል። የዓለም አቀፉ የእግር ኳስ ውድድር አዘጋጅ ፊፋም ይገኝበታል። ከሱም ጋር የዝነኛው የአርጀንቲና ተወላጅ የባርካው ተጫዋች የሊዮኔል ሜስም ስም አብሮ ተያይዞ ተጠቅሰዋል። እጃችን ላይ የወደቁት ሰነዶች ብዙ ናቸው። ይህን ታሪክ እንኳን አንድ ጋዜጠኛ ቀርቶ ጥቂት ሰዎችን ያቀፈ ቡድንም ብቻውን ተመራምሮ የማይጨርሰው ነው። ለዚህ ነው ሁላችንም ጋዜጠኞች በዓለም ዙሪያ አንድ ላይ ሁነን እየተረዳዳንና እየተደጋገፍን ስራውን ለማገባደድ መቻል ነው። ሰነዱ ብዙና ከ11 ነጥብ አምስት ሚሊዮን በላይ ገጾችና ማስረጃዎችም የያዘ ነው። ከ8 ነገር የተወጣጡ ከአራት መቶ ጋዜጠኞች በላይ ጉዳዩ እንዲያጠኑትና በቅጠሎቻቸው ላይ በየቀኑ ይፋ እንዲያወጡም በቴሌቪዥንና በራዲዮ ጣቢያዎቻቸውም አማካኝነት ለሕዝቡ እንዲያዳረሱም የተስማሙበት ነው። ይልማይለ ሚካኤል ዶይቼ ቬለ ራዲዮ ጣቢያ ከበርሊን ከተማ።